ああ。<music>

ሙዚቃ አንዳንዴ ሰባቂ ነው አይደል? ላሉላ አንዳንዴ ብቻ ነው ብለህ አዲሱ ልክ ነው ይሄ ዜማ ለምሳሌ አንተንና ተሼን ውይይታችሁን አትጀምሩም እንዴ የሚል ይመስለኛል። እንደምታስታውሱት፣ አድማጮቻችን ይህ ውይይት ቀደም ባለው ዝግጅታችን ለቅምሻ አቅርበን ቀጠሮ ሰተንበት፣ ባለፈው ሐሙስ ደግሞ ሌላ ቅምሻ አክለናል። ለማንኛውም ቀሪውን አሁን እናሰማችሁ ዋበዱ ላቅ ያለ አስተዋጽኦ ላበረከተ የኪነ ጥበብ ሰው የሚሰጥ እውቅና መነሻ ነው። ስነ ስርዓትን ይሄን ውይይት እና ዘጋጅ ምክንያት የሆነን ተሾመ ካገኘን ሀይቀር ያንተን አጋጣሚዎች መለስ ብለን ለማየት እድል ይሰጠናልና፣ ቀደም ሲል በተለያዩ ውይይቶች ስናገኝህ ዶክተር መሰረት ዛሬ በህይወት የለም ሌሎች ባለሙያዎች የሰሯቸውን ስራዎች በተመለከተ ስናነሳ በቃለ ምልልሶቹ ትገልጻለ። እስኪ ያንተን አስታውሰን ይህን የኪነ ጥበብ ህይወት እንድትገፋበት ገና በጠዋቱ ወደዚህ እንድትሳብ ከተፈጥሮ ተሰጥኦ ባሻገር እነማን በህይወት ስፍራ ነበራቸው? የሙዚቃ መሳሪያዎችን በመጫወቱ በድምፃዊነቱ ማን ኮረኮረ? ላሉላ ብዙ ጊዜ ላለመሻማት ብዙ ሰዎች አሉ። ራስል የሚባሉት ቤተሰብ ካናዳውያን ናቸው፣ ግን አሜሪካ ሚሽን ውስጥ ነበሩ። እነሱ ናቸው በትንሽነቴ። ከዛ በኋላ ደግሞ ባኮ በምገባበት ጊዜ ስዊድኖች ነበሩ አስተማሪዎቼ ከዛ ሰበታ ስንገባ ጋሽ አብዱቄ ከፈኔ በጣም ማከብረውና ወደ ጓደኛ አሁን ቶሮንቶ ውጪ ኪችነር የሚባል ከተማ ውስጥ ይኖራል። ወተርሉ አካባቢ እሱ አለ። በጣም በትልቁ ደግሞ ጋሽ አብዱቄ ጋር አቶ አበራ ጉልላት የሚባል አስተማሪ ነበረን። አይነ ስውር ነበር እሱ አርፏል። ሌሎች ታሪኬ ላይ እንደገለጽኩ ፕሮፌሰር አሸናፊ ከበደ፣ አቶ መላኩ ገላው አቶ አለማየሁ ፈንታ በኢትዮጵያ ሙዚቃ ታሪክ ውስጥ ልዩ ስፍ አዎ አቶ መላኩ ገላውና አቶ አለማየሁ ፈንታ በያሬድ ሙዚቃ ትምህርት ቤት በሙሉ ጊዜያቸው የመሰንቆና የከራር የዋሽንት አስተማሪዎች ነበሩ። ለእኛ ግን ትርፍ ጊዜያቸውን ነበር የሚሰውልን። ከሰዓት በኋላ መውጣት ሲገባቸው እኛን ጠብቀውን በየግላችን ትሬኒንግ ይሰጡን ነበር፣ ያሳዩን ነበረ። አቶ በቀለ ገብረ ማርያም የሚባሉ የትንፋሽ መሳሪያ ተጫዋች ነበሩ። እሳቸው ሳክስፎን መጫወት አስጀምረኝ ነበር። ከዛ በተረፈ አኮርዲዮን እና ፒያኖን ጋሽ አብዱቄ ነው በብዛት ያሰለጠንን። እሱ ተስፋዬ ለማም አንዳንድ መመሪያ እየሰጠን ረድቶናል። ብዙ ሰዎች አሉ። ልህ እንዳልኩ ቅድም በምድር ጦር ሻለቃ አሽኔ ምድር ጦር ውስጥ ትሬኒንግ እንድናደርግ ና እንደዚሁም ሰበታም እየመጡ ሰዎች እንዲያሰለጥኑን ትልቅ አስተዋጽኦ አድርገዋል። በጣም የምናመሰግናቸው የማንረሳቸው ባለ ውለታችን ናቸው። በተለይ ለእኔ ደግሞ በጣም የሚገፋፉ የነበሩ ከዛ በተረፈ ክቡር ዶክተር ጥላሁን ገሰሰ ዛሬ በሕይወት ባይኖሩም በወቅቱ ትልቅ አስተዋጽኦ ያደረገልኝ ሰው ነው። እዚህም አሜሪካን ሀገር እንድቋቋም እንድበረታታ ያደረገኝ ሰው ነው እና እንደዚሁም አርቲስት ማህሙድ በሁሉም ሰዓት ቢሆን በሚችለው አቅሙ በርታ፣ አይዞህ እያለኝ አንዳንዴም ሲ አብሬው እንድጫወት እያደረገኝ የሚያበረታቱኝ ሰዎች ናቸው። ሌሎች ሌሎች በግለሰብ ደረጃ ደግሞ ብዙ ሰዎች አሉ የአቅማቸውን የሚያደርጉልኝ የሚጥሩልኝ እኔም ደግሞ በማዳመጥ ራሴን ለማበረታታት ትሞክራለሁ። ግን ብዙ ጊዜ እኔ የማሳልፈ ያለሁት አሁን የድሮ ሙዚቃዎችን በመጫወትና እነዛን በማስታወስ ነው። ሰውም ደስ የሚለው አንዳንዴ በመድረክ ላይ ሲያዩኝ በድሮ ሙዚቃ ነው የሚረኩት። የአሁኑን ሙዚቃ እኔ እንዳላበላሽ ብዬ አልነካም። የድሮውን ግን ስለተለማመድኩትና ስለምጫወት ለእኔ አመቺ ሆኖ ስለማገኘው እንዳይረሳም ጥረት ስለማደርግ ያንን እያዩ ብዙ ሰዎች የሞራል ድጋፍ የሚሰጡኝ ሰዎች አሉ። ማን ኮረኮረህ ብዬ ስሜትን የፈነቀለውን አንድ ሰው አገኛለሁ ብዬ ነበር። በርከት ያሉ ሰዎች ናቸው በህይወት በእርግጥም የነበሩት። ሁሉም በየበኩላቸው የአንተን ህይወት እንደዳሰሱ በሙያም በአጋርነትም የረዱህን ገልጸሃል። እንግዲህ አንተ ስትከበር እነሱም አብረው እየተከበሩ ነውና እግረ መንገዳችን እሱ እንድንመለከት ነው። ተሾመ ወደ ሱራፌል አላሳለፍከኝም አንድ ሌላ ባጭሩ የሚመለስ ጥያቄ ላንሳ። ቅድም አቶ ሙልጌታ ጠቅሰዋል። በአማርኛ በይበልጥ ትታወቅ እንጂ እንግሊዝኛ ዜማዎች ቀደም ሲል ትጫወት እንደነበረ፣ ፈረንሳይኛ፣ አፋርኛና ሶማሌኛ ይላል የሱራፌል ማስታወሻ። እስኪ አጫወትን በሌሎች ቋንቋዎች የተጫወትካቸው ዜማዎች ለመጥቀስ ያህል። እዚህ ላይ አንድ ነገር አለ። በፈረንሳይኛ በአፋርኛ፣ በሶማሌኛ የሚለውን ዜማዎቹን ነው እንጂ በድምጽ አይደለም። እሺ ዜማዎቹን መሳሪያ ብቻ እንዳይከፋቸው ጅቡቲ ውስጥ ነው ይሄንን የማደርገው የነበረው። አረብኛም አለ ህንድኛም አለ ሱዳንኛ አለ፣ ሱማሌኛ፣ ፈረንሳይኛና አፋር ነው። እንግዲህ እነዚህን አሁን ከኢትዮጵያ ዜማዎች ትግርኛ በአፌ መጫወት አልችልም፣ ምክንያቱም ቋንቋውን እንዳላበላሽ የማልችለውን ነገር ቋንቋውን በደንብ ፐርፌክት ካልሆንኩኝ ያንን የሚያሳየኝ ሰው ከሌለ ዝም ብዬ ለመሰባበር እና ሰውን ለማስደሰት ብዬ በዛ ቋንቋ አልጫወትም። ሙዚቃውን በመሳሪያ ብቻ እጫወታለሁ። ሙዚቃውን አጥነት እጫወታለሁ። እና እንግሊዝኛ ግን የእነ ሳም ኮክስ ለምሳሌ ትዊስቲን ዘ ናይት አወይ አይ ዶንት ኖ ማች አባውት ሂስትሪ ባዮሎጂ ምናምን ያልሄድ ሙዚቃ አለ። የእነ ጂም ሪቭዝ ነበር ድሮ። አሁን አሁን እንኳን ብዙ ይሄን ያህል የእንግሊዝኛ ሙዚቃ አለልም። ግን እንደነ ላይኔል ሪቺ ሄሎ፣ ሚሊን ስታኮኒ ሌሎችንም ዜማዎች አልፎ አልፎ የምችለውን አይ ብሊቭ ኢን ሚዚክ፣ ኖ ወመን ኖ ክራይ ቦብ ማርሌ እነዚህን እሞክራቸዋለሁ እንደ አቅሜ። ግን በደንብ የማልችለው ካልሆነ ስል እንግሊዝኛ መሆነው ቃላቱን ፐርፌክት ካልሆንኩኝ አልጫወተውም፣ በመሳሪያ ብቻ እሸፍነዋለሁ። እና ብዙውን ጊዜ አድማጭን ላለማስከፋት በድምፅ የማልችለውን በመሳሪያ ያካክሳለሁ፣ በድምፅ የምችለውን ደግሞ በድምፅ ይጫወበድምፅም ጭምር ትጫወታለህ። ሙዚቃ ቋንቋ ነው መባሉ እንግዲህ በሙዚቃ መሳሪያም ስትነጋገር ከሰሙ እንደሚያገኙት ከገረመኝ ነገር ግን አንድ ገጠመኝ ላጫውቱ ወዳ ጅቡቲ ውስጥ ከዩናይትድ ኔሽንስ የመጡ አንድ የግብጽ ተመራማሪ ሴትዮ ነበሩ ዶክተር ናቸው የሚናገሩት እንግሊዝኛና አረብኛ ፈረንሳይኛ ነው እኔ የጋሽ ጥላሁንን ፍቅር ለብቻዬን ስጫወት ሴትዮዋ ቁጭ ብለው ያለቅሳሉ ይህንን የሚነግሩኝ በኋላ አስተናጋጆቹ ናቸው ና አንዷ ትሄድና ለምንድን ነው የምታለቅሽ ትላቸዋለች በአረብኛ እኔ ሙዚቃን ቋንቋውንም ባላውቅ ፊቱን ነው የማነበው ይህን ዘፈን በሚጫወትበት ጊዜ ፊቱን ሳየው መልእክት እንዳለው ነው የሚገባኝ ብለው ነገራት። እና ሰው ሙዚቃን በማዳመጥና ፊትን በማንበብ ብቻ ቋንቋውንም ሳይችል እነዚህ በስሜት ተመስጦ ማልቀስ መኖሩን ለመጀመሪያ ጊዜ በስሜት መወሰድ ሙዚቃ አድናቂዎችን ልብ መስረቅህ እንግዲህ የችሎታ ጥሩ አድርገህ የሚጫወትህን ማሳያ ነው የሚገባ ይመስለኛል። ስራፌል በመጨረሻው ወደ አንተ ልመለሳ እንዲህ ከሀገር ውጭ ባለ ህይወት ውስጥ እንግዲህ አንተም ሶስት ዓመት አስቆጥረሃል። ከቤተሰብ ከወዳጅ ተርቆ በሚኖርበት ህይወት የማህበረሰብ እድገት እርስ በርስ በሚያደርገው ስራዎችም ጭምር ነው የሚለካውና አንተ ባለህበት ሚኒያፖሊስ እንዲህ ተሰባስባችሁ እንደ ምርጫና ዝንባሌያችሁ በኪነ ጥበብ ለራሳችሁ ስሜት ከምታደርጉ ባሻገር ማህበረሰብ ውስጥ አዎንታዊ ድርሻ ያለው እንቅስቃሴ ነውና እንዲህ ያለው ጅምር ራቅ ብለህ ከዋናው ባህር ወጥተህ ነውና ይሄን እያየህ አለኸው በአዎንታዊነት የሚታየው ይሄን ጅምራችሁን ጨምረ ምን ትታዘባለ? ምናልባት አዲስ አበባ ቢሆን በተለየ መልኩ የሚሰሩ በርከት ያሉ ነገሮች ፈጥነው ከአእምሮህ ይመጡ ይሆናል። የስደት ሕይወት፣ እንደ ማህበረሰብ ለመቀራረብ መሞከር፣ በምርጫና በዝንባሌ የሚወዱትን ነገር ማዘውተር፣ እነኝህ ውስጥ እስኪ የኪነ ጥበብ ባለሙያውን ሱራፌልን እናምጣለን። አዎ ትልቅ ጥያቄ ነው። እኔ ያው ለጊዜው አንድ አምስት አመት በሚፈጅ ትምህርት ነው የመጣሁት። አሁን ሶስተኛ አመቴ ላይ ነኝ። ግን እንደመጣሁኝ በእውነት የኪነ ጥበብ እንቅስቃሴ ያለ ወይ እንዴት ነው? በተለይ ባህል የሚጫወተው ሚና አለ እና ከተወሰነ አስተሳሰብ አንጻር ማለት ነው ልክ እንደመጣው የፍኖተ ጥበብን እንቅስቃሴ እዚህ ስሰማ በጣም ነው ደስ ያለኝ እና እነሱ ጀምረው ያሳደጉት ትልቅ ነገር ነው እና በሚገርም ሁኔታ የኪነ ጥበብን ሰዎች የዚህ በባዕድ ሀገር የመኖር ነገር በስፋት እየተስተዋለባቸው ነው። ምክንያቱም እነሱም የህብረተሰቡ አካል ስለሆኑ በተለያየ ምክንያት ከሀገር ውጭ ይወጣሉ እና እዚህም አሉ ወጣቶች፣ ኢትዮጵያ ብረናቸው ቲያትርን ሰራ የነበረ አሁን ራቅ ብለው እንደገና ከዚህም በፊት በዚህ ኪነ ጥበብ ውስጥ የሚሳተፉ አሉ። በተለይ ኪነ ጥበቡን ይዞ በተለያየ አስተሳሰብ የተራራቀውን ህብረተሰብ እንዴት ማቀራረብ ይቻላል። እንደገና ደግሞ እዚሁ እየተወለዱ የሚያድጉ ልጆች አሉ እና ከማንነት ሳይነጠሉ ምን አይነት አዲሱን ህብረተሰብ እንዴት ነው ተቀላቅለውት የሚያድጉት የሚለውን ነገር ስታይ መሰረታቸውን እንዳይለቁ በማድረግ ሂደት ውስጥ ብዙ ሚና መጫወት ይችላል ኪነ ጥበብና በዛ ውስጥ ተሳትፎ ለማድረግ እድል በማግኘቴ ደስ ብሎኛል። ሲመስለኝም ኪነ ጥበብ ላይ በማተኮራችን ይመስለኛል ብዙ ሰዎችም ለማሰባሰብ ለመጥራት እድል ያለን እና ይሄ ነገር ይቀጥላል ብዬ አስባለሁ በተለይ የባህል ተቋም በማቋቋም ረገድ ብዙ ነገር እየወጠንን ነው ያለ ነው። ያ የባህል ተቋም ህጻናቱን፣ ጎልማሳውን፣ እንዲሁም ደግሞ አዛውንት አረጋውያንም ጭምር በጣም በሚያሳዝን ሁኔታ እዚህ ሲመጡ ብዙ አረጋውያን ራሱ ኢትዮጵያውያን አረጋውያን በሀሳብ የመጎዳት ነገር አለ። ከህብረተሰብ የመነጠል ነገር አለ። ያለመዱት ነገር ውስጥ ነው እና ያንን ማህበረሰብ በመፍጠር ነው ቀጣይነታችንን ማረጋገጥ የምንችለው እንደ ህብረተሰብ ማለት ነው እና በዛ ሂደት ውስጥ እንግዲህ ብዙ የቤት ስራ መሰራት አለበት። በሰሜን አሜሪካ እኔ እንኳን ብዙም ገና ላውቀው ነው እየሞከርኩ ያለሁት። ግን በብዙ አቅጣጫ በኖሩት የታሪክ ሸክሞቻችንም አንጻር ወደኋላ ሄደን ታሪካችንን ከምንግባባባቸው እይታዎች አንጻር ክፍፍሎች በጣም አሉ እና እነዛን ደግሞ ተቀራርቦ ውይይትም ለመፍጠር እንዲህ አይነት ቦታዎች መገንባት አለባቸው እና በዛ ውስጥ የበኩሌን ነገር ነው ለማድረግ እየሞከርኩ ያለሁት። አንዱ እንግዲህ ይኸው ያሉትን ሰዎች ከማድነቅ ይጀምራል። ኢትዮጵያ ያለሁኝ በዚህ በሬዲዮ ፕሮግራሞቻችን ላይ ጀግኖቻችንን እና ክብር የሚባል ፕሮግራም ነበረን። ከየህይወት መስመሮ የመጡ ብዙ ሰዎችን አክብረናል፣ ሴልብሬት አድርገናል እና ያንንም ነገር ደግሞ እዚህ ሳይ ደስ ብሎኛል። ስለዚህ እኔ እንደ ግለሰብ ማዋጣት ያለብኝን ማዋጣት ደስ ይለኛል። ብዙ ጊዜ ኃላፊነት ይሰማኛል ብዬ አስባለሁኝ። ስለዚህ ሁሉም ደግሞ እንደዚህ ወርውር የእጅህን ዘገር እንዳለው ደበበ ሰይፉ ሁላችንም ዘገራችንን ከወረወርን፣ ጠጠራችንን ከጣልን ጥሩ ህንጻ ይገነባል ብዬ አስባለሁ። የማህበረሰብ የ የባህል ህንጻ ማለት ነው። ግሩም ነው። በልባችሁ ቀድማችሁ የገነባችሁት ይመስላል። ጅምራችሁ ብዙ የሚያበረታታ ነው። ለዛሬ ለክብር ለእውቅና ያበቃችሁ ተሾመ ነው። ምክንያታችን ያነገስ ነው ብላችኋል። ምናልባትም በአንተ በግል ቆይታ፣ በተለይ ደግሞ በተማሪነትም ከዚህ ቀደም በሰራሃቸው ስራዎች ዙሪያ ወደፊት በሌላ ፕሮግራም እንደምንገናኝ ተስፋ አድርጋለሁ። የምርጫ ሰዓት ይሁን ቀጣዩ ጥሩ ነው። በአንተ ዜማ ነው የምንሰናበተው የፍኖተ ጥበብ ማዕከል የአመቱ ታላቅ ሰው በሚል ለአክብሮት ያበቃ ተሾማ አሰግድ የብዙዎች አድናቂዎች ድምፅ እንደሚስማማ ተስፋ አደርጋለሁ። ከፍነጥ ጥበቦች ጋር አቶ ሙልጌታ ራያ የማህበሩ ሊቀመንበር፣ ስራፌል ወንድሙ የቦርዶ አባል እንግዶች፣ የሶስታችሁንም ለጊዜያቸው አመሰግናለሁ። እግዚር ስጥልኝ። አመሰግናለሁ። እኔ ጣሁን አመሰግናለን። አብዛ ይህን አጋጣሚ ና እድል ስለሰጠህን አመሰግናለን።

I <laughs> tapam Mama, take my mouth, የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሰዓት እስከ 4 ሰዓት በ25ና በ30 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ መጀመሪያ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በልዩ ዝግጅታችን በምድበኛው ደግሞ ከምሽቱ ሰዓት ላይ በሚተላለፈው ፕሮግራም መልሰን እስከምንገናኝ አሉላ ከበደና አዲሱ አበበንን ሰላም ደህና ደሩ።